የማለዳ ንቃትና ገኝ ዘንድ ፉት የምንለው ቡና ጣዕሙና ጥራቱ እንደ በቀለበት ምድርና እንደ መጣበት ቦታ ይለያያል። ቡናውን አጣጥመው አንዱን ከአንዱ አነጻጽረው ብዙሀን ይሄኛው ግሩም ቡና ነው ያሉት አይነት ዋጋውም ወደድ ይላል። የገበያ ላይ ተፈላጊነቱም ይጨምራል። ለዚህ ክብር ለመብቃት የፈለጉ የኢትዮጵያ ቡና አምራቾች ከሰሞኑ በተካሄደው የላቀ ቡና ጣዕም ውድድር ወይንም ካፕ ኦፍ ኤክሰለንስ ውድድር ላይ ተሳትፈዋል። የውድድሩን ይዘትና ፋይዳ ለማወቅ ከቅድስት ሙሉጌታ ጋር አጭር ቆይታ አድርጋለሁ። ቅድስት ውድድሩን በገንዘብ ለቀጣይ ሁለት ዓመታት የሚደግፈው ፊድ ዘ ፊውቸር መጻዩን ዘመን መግብ የተባለው የዩናይትድ ስቴትስ የተራዶ ድርጅት ወይም ዩኤስኤድ መራህ ግብር የውድድሩ የኢትዮጵያ አስተባባሪ ናት። ከውድድሩ ምንነት እንጀምር። ካፕ ኦፍ ኤክሰለንስ በዓለም የታወቀ የቡና የቅምሻ ውድድር ነው። በአብዛኛው የቡና አምራች ሀገሮች በየዓመቱ ያካሂዱታል። ሀያ ዓመቱ ነው ከተጀመረ። አሊያንስ ፎር ኮፊ ኤክሰለንስ የሚባል መንግስታዊ ያልሆነ ድርጅት ነው የሚያደርገው። በሌላ ስሙ ካፕ ኦፍ ኤክሰለንስ ኦሎምፒክስ ኦፍ ኮፊ ነው ይባላል። በየዓመቱ በየሀገሩ በሚካሄድበት ሀገር ልዩ ጣዕም ያላቸውን ቡናዎች የሚመርጥና በጨረታ የሚሸጥ ውድድር ነው። ውድድሩ በምን መልኩ ነው የሚከናወነው? ቡናውን ቀምሰው ወይ ጥሩ ነው ወይንም ደግሞ ይቀረዋል የሚለውን ፍርድ የሚሰጡት ዳኞች ከየት የመጡ ናቸው? ውድድሩ ሶስት ደረጃዎች አሉ። የመጀመሪያ ደረጃ እኛ የቅድመ መመዘኛ እንለዋለን ንለዋለን ፕሪ ሰሌክሽን ስቴጅ ይሉታል እነሱ። እሱ ላይ የምናደርገው የተሰበሰበውን ቡና መጀመሪያ ለዚህ ውድድር ብቁ ነው ወይ ያሟላል ወይ የተቀመጡትን መስፈርቶች ብለን የምናይበት ነው። አሁን ባለፈው ሳምንት ለኢትዮጵያ እሱን ጨርሰናል። መቶ ሀያ አሸናፊ ቡናዎችን አውቅተናል። የሚቀጥለው ስቴጅ ናሽናል ስቴጅ ይሉታል መርሱ የአገራዊ መድረክ ውድድር ነው። እሱ መቶ አምሳ አሸናፊዎች ነው የምንቀምስበት ነው። እነዚህ ሁለቱም ከሀገር ውስጥ በተሰበሰቡ ቀማሾች ነው የሚካሄደው። የመጨረሻው ደረጃ ኢንተርናሽናል ስቴጅ እንለዋለን። እሱ ከዓለም አቀፍ በመጡ ቀማሾች የሚቀመስ ነው። ከዓለም አቀፍ የሚመጡት ቀማሾች ገዛዎች ናቸው። ትልልቅ የባለ ልዩ ገበያ ቀማሾች ናቸው። እንደሰማነው ዘንድሮ ላይ ለውድድር የገቡት ናሙናዎች እጅግ በጣም ብዙ ናቸው። ከዚህ ቀደም ከቀረቡት ሁሉ እጅግ የላቁ ከመሆናቸው የተነሳ ክብረ ወሰን ሁሉ እንደሰበሩ ሰምተናል። በአጠቃላይ ምን ያክል ናሙናዎች ገቡ? ከየት ከየት የኢትዮጵያ ክፍልስ ነው ወደ እናንተ የተላኩት? እንግዲህ እውነት ነው። በጣም ብዙ ሳምፕሎች ነው የተቀበልነው። ኢትዮጵያ እንግዲህ ከስፋት አንጻር ትልቅ አገር ናት። ከቡና አቅም አንጻር ብዙ ቡና አለ እኛ ሀገር እና እነሱ እስከ ዛሬ ከሰበሰቡት አንድ ሺ አራት መቶ ስልሳ ሁለት ሳምፕል ሰብስበናል። ይሄም ትልቅ ብለው ሬኮርድ ከያዙት በአራት መቶ በልጠና። ሳምፕል የሰበሰብነው ጅማ ላይ፣ አዋሳ ላይ እና ድሬዳዋ ነው ግን ለእኛ ሴንትራል እንዲሆን ነው እንጂ ከዛ ና ከጅማና ከአካባቢ ከጀደዋ ና ከአካባቢ ና ከሐዋሳ ና ከአካባቢ ሰብስበናል። እንዲሁም በተጨማሪ አዲስ አበባ ላይ፣ ከባህር ዳር ከበኒሻንጉል፣ ባጠቃላይ ከሀገሪቱ ትልልቅ ቡና አብቃይ አካባቢዎች ከሚባሉት ቡና ሰብስበናል። የላቀ የቡና ጣዕም ያላቸውን ማወዳደሩ ና ይህኛው የተሻለ ነው ብሎ ማስቀመጡ ለቡናው ኢንዱስትሪ ምን እርባን አለው? ምን ጥቅም አለው? የመጀመሪያው ጠቀሜታ ካፕ ኦፍ ኤክሰለንስ እንግዲህ እንግሎች አገሮች የምነግራዝልን ለረጅም ዓመት የዛሬ ሀያ ዓመት ነው የጀመሩት እና እነሱ የሰሩትን ጥናት ስንመለከት ካፕ ኦፍ ኤክሰለንስ የመጀመሪያ ጥቅሙ ይሄ ባለልዩ ጣዕም ገበያ የምንለውን ገዢዎች ያገናኝልናል። ትልልቅ ገዢዎች እናገኝበታለን። ሁለተኛው ቡናችን ትልልቅ በተባሉት ገዢዎች የመቀመል እንደገና ትልልቅ የገበያ መዳረሻዎች እናገኛለን። ይሄ ለባለልዩ ጣዕም ገበያ። ከዚህ ሁሉ በተጨማሪ ደግሞ ባለሙያዎቻችን አሁን ለዚህ ለኢትዮጵያ ካፕ ኦፍ ኤክሰለንስ ብዙ አይነት ስልጠናው ለምሳሌ ለራስተርስ፣ ለቡና ቆይዎች፣ እንደዚሁም ካፐሮች እንደገና ሰፖርት ሳ የምንላቸው ብዙ ቴክኒካል ስልጠናዎች ሰጥተናል እና ለባለሙያዎቹም ሰሞች ተማሪዎች ብዙ ስልጠና እናገኝበታለን። እዚህ በተጨማሪ ግን የተሻለ ዋጋ ካፕተስላይ ትልቁ ምንድነ ቡናውን ልዩ የተባለውን ቡና የጨሻላ የሚያሸንፉትን ሰላሳ ቡናዎች ዋጋ ላለፉት ዓመታት እንኳን ስናይ የዓለምን የቡና ሪከርዶች ይሰብራል እና የተሻለ ዋ ናችን አዳዲስ መዳረሻዎች ከዚህ በፊት ሸጠን የማናቅበት ቦታዎች ቡናችንን የሚሸጥበት ትልቅ ድም ይዞ እንድንመጣል። በዚህ አመት ውድድር ያሸነፈው ቡና የት ሆነ? እኔ የምወዳቸው ቡናዎች ድንገት ካሉ በዛው ለማወቅ ያክል ነው። የትኛው አሸነፈ? አሁን ገና ባለፈው ሳምንት የጨበርስ ነው ፕሪሰሌክሽን ስቴጅ ነው። እሱም መቶ አምሳ ልዩ ቡናዎች የምናወጣበት ነው። እንግዲህ ከአንድ ሺህ አራት መቶ ስልሳ ሁለት መቶ አምሳ በስት የተባሉትን ቡናዎች አግኝተናል። እንግዲህ ጫማቶቹ ሪፖርት እንደሚያደርጉት በጣም ብዙ ቡናዎች አሉ ይችላል። እሱን ከነገ ጀምሮ በየጋዜጣው እናወጣለን። ከዛ ቀጥሎ ደግሞ ቅድም እንዳልኩ በናሽናል ስቴጅ አርባዎቹን እናውቅጠለን። ከዛ በኋላም ደግሞ ቶፕቴን የሚባሉት እንግዲህ ይገኛሉ ብለን እናስባለን። እኛ ትልቁ ዓላማችን ኢትዮጵያ በጣም ብዙ አቅም አላት በቡና ብዙ ያልታወቁ ቦታዎች አሉ። በቡና የታወቁት የሚሸጡት ብዙ ታውቀዋለህ ኦልሬዲ ግን የማይታወቁ ብዙ ልዩ ቡናዎች አሉ እና እነሱ በዚህ ኮምፒቲሽን ይወጣሉ ብለን ነው የምንጠብቀው። ቅድስት ሙሉጌታን በአድማጮች ስም አመሰግናለሁ። ለአሜሪካ ድምፅ ሀብታሙ ስዩም ነኝ ዋሽንግተን ዲሲ